የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። እንቅስቃሴም ተጀምሯል።

ግን ስራ ምንም ችግር የለ። አንዳንድ ስራዎች ያልተጀመሩባቸው ስራ ቦታዎች አሉ። ንግድ ስታቸዎች ላይ ስራ ምንም ችግር የለ። ተረጋጓል ሎሊ አማቱር ከለይሰ ጉያ ከለይሰ አዱጓሰ ጉርጉዳ ቱሬ በትናንትናው ዕለት ከባድ ተኩስ ነበር የተካሄደው። ህዝቡ ስጋት ውስጥ ነበር። ዛሬ ግን ተረጋግቷል። ሰሞኑን ግጭቶች ከነበሩባቸው የኦሮሚያ አንዳንድ ከተሞች እና ጋምቤላ

ነዋሪዎች ለአሜሪካ ድምፅ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አቢርስ ይቀርባል። ሌሎች በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችም ይዘናል። ረቡ ሰኔ 8 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ዜና አቅራቢ ቆንጅታየ። የቴክኒክ አቀናባሪያችን ብርሃን ኃይሉ ናት።

ጆ ጊል ለስርጭት ምህንድስናው ተሰይሟል። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማናት የዕለቱ ዋና አዘጋጅ፣ የወብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው። በያሉበት ሆነው የዕለቱን ቅንብር ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና

ጤና ስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችው ቆንጅ ይታየ ነኝ። የሐጫሉ ሁንዴሳ የሙዚቃ ሽልማት ሰኔ 22 2014 ዓ ም ለመጀመሪያ ጊዜ እንደሚካሄድ የሐጫሉ ሁንዴሳ ፋውንዴሽን አስታወቀ። ይህ ስነ ስርዓት የአፋን ኦሮሞ ሙዚቃዎችን በአስር ዘርፍ አወዳድሮ ይሸልማል ሲሉ የፋውንዴሽኑ ቦርድ ሰብሳቢና የአርቲስት ሐጫሉ ሁንዴሳ ባለቤት

ወይዘሮ ፋንቱ ደምሰው ገልጸዋል። ፀሐይ ዳምጠው ተከታዩ ልካለች።

አጫሉ ሁንዴሳ ፋውንዴሽን ከተቋቋመ አንድ አመት ሆኖታል ያሉት የፋውንዴሽኑ የቦርድ ሰብሳቢ በአንድ አመት ቆይታውም የሙዚቃ ሽልማት ስራ አከናውኗል ሲሉ ገልጸዋል። በዚህ መሰረትም ሰኔ ሀያ ሁለት ቀን ሁለት ሺ አስራ አራት አመተ ምህረት የአጫሉ ሁንዴሳ የሙዚቃ ሽልማት ለማከናወን ቅድመ ዝግጅት አጠናቋል ያሉት ወይዘሮ ፋንቱ ደምሰው የሽልማቱን መስፈርትና ሂደቱን አብራርተዋል። ነሻ ያደረግነው የኦሮምኛ ሙዚቃ ብቻ ነው። ወደፊት

ወደ አፍሪካ አዋን በማሳደግ ህልዋለን ፋውንዴሽኑ ሽልማቱን በአፋን ኦሮሞ ሙዚቃዎች ሲጀምር እንጂ በአፍሪካ ደረጃ ለማካሄድ አላማ አለው ሲሉ ወይዘሮ ፋንቱ አክለዋል። ያጫሉ ሁንዴሳ ፋውንዴሽን የአርቲስቱን ህልም ኢውን የማድረግና ሌጋሲውን የማስቀጠል አላማ አንግቧል ያሉት የቦርድ ሰብሳቢዋ አላማው አቅመ ደካማዎችን መርዳት፣ ወጣት አርቲስቶችን ማፍራት፣ ሁለገብ ማህበራዊና ኢኮኖሚያዊ ጉዳዮች ላይ መስራት ነው ሲሉ ገልጸዋል። ያጫሉ ሁንዴሳ

የሙዚቃ ሽልማት በየአመቱ አርቲስቱ የተገደለበት ቀን ሰኔ 22 እንደሚከናወንም ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የሶማሊያ ፕሬዚደንት አዲስ ጠቅላይ ሚኒስትር ሾመዋል። ፕሬዚደንት ሐሰን ሼክ መሐሙድ

ሐምዛ አብዲ ባሬን አዲሱ ጠቅላይ ሚኒስትራቸው አድርገው ሾመዋል። ሐምዛ ለመጀመሪያ ጊዜ ባለፈው ታህሳስ ወር የተመረጡ የፓርላማው የታችኛው ምክር ቤት አባል ናቸው። ከአሁን ቀደም ደግሞ የጁባላንድ ክልላዊ የምርጫ ኮሚሽን ሊቀመንበር እንደነበሩ ተዘግቧል። የ48 ዓመቱ አዲሱ ተሿሚ ሐምዛ የፕሬዝደንቱ የሰላምና የልማት ፓርቲ አባል ሲሆኑ እንደ አውሮፓውያን አቆጣጠር ከ2011 እስከ 2017

የፓርቲው ዋና ጸሐፊ ሆነው አገልግለዋል። ሰሜናዊ ሞዛምቢክ ውስጥ ሰሞኑን ከተከሰተው የጽንፈኛ እስላማዊ ጥቃት በተያያዘ ቢያንስ ሰባት ሰዎች መገደላቸው ተዘግቧል። ከአስር ሺህ የሚበልጡ ሰዎች ቀያቸውን ጥለው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል።

ጥቃቱ የተፈጸመው እንደ አውሮፓውያን አቆጣጠር በ2017 ዓ ም ደም ያፋሰሰ አመጽ በተቀሰቀሰበት በነዳጅ ዘይት የከበረ በሆነው ካቦ ደልጋዶ ክፍለ ግዛት መሆኑ ተገልጿል። ባለፈው ዓመት የደቡባዊ አፍሪካ ክልላዊ ወታደራዊ ኃይል ተሰማርቶ በመጠኑ ሰላማዊ ድባብ ተፈጥሮ እንደነበረ ይታወሳል። ሰሞኑን በአገረሸው ጥቃት ናቲፑል በተባለች መንደር አራት ሰዎች አንገታቸው ተቀልቶ መገደላቸውንና

ጥቃቱ ያሸበራቸው ነዋሪዎች መንደራቸውን ለቀው መሰደዳቸውን አዣንስ ፍራንስ ፕሬስ ዘግቧል። አንድ ነዋሪ ከቀያቸው የሸሹ ሌሎች ነዋሪዎች ያነሱትን ፎቶግራፍ ስላየው ድርጊቱ መፈጸሙን እርግጠኛ ነኝ እንዳሉም ኤኤፍፒ አመልክቷል። ባለፈው ሳምንት ረቡዕ ተጠርጣሪ ጽንፈኛ ታጣቂዎች በአንድ የአውስትሬሊያ ንብረት የሆነ የማዕድን ማውጫ ሁለት ሰራተኞችን መግደላቸው እንደተዘገበ የሚታወስ ነው።

ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው በየመን ተኩስ አቁሙ በመጠኑ የረዳ ቢሆንም አደገኛው የምግብ ቀውስ ግን እንዳለ መሆኑ ተነግሯል እንደ አውሮፓውያን አቆጣጠር ከሚያዚያ ሁለት ጀምሮ በመላዋ የመን ስራ ላይ የዋለው ጊዜያዊ የተኩስ አቁም የተወሰነውን ችግር ረገብ ያደረገ ቢሆንም የምግብ ቀውሱ እንዳለ ነው 19 ሚሊዮን ሰዎች ለረሃብ ተጋልጠዋል ሲሉ

የተባበሩት መንግስታት ድርጅት ባለስልጣን ተናግረዋል። የመንግስታቱ ድርጅት የሰብአዊ ረድኤት አስተባባሪ ቢሮ የኦፐሬሽን ቅስቀሳ ኃላፊ ጋዳ አልሂታር ሙዳዊ ሲናገሩ በዩክሬኑ ጦርነት ምክንያት በዓለም ዙሪያ በተፈጠረው የዋጋ መናር በተለይ የየመን ሕዝብ ምግቡ በጠቅላላ የሚገባለት ከውጭ በመሆኑ ይበልጡን ተጎጂ ነው ብለዋል።

ባለስልጣኗ ለጸጥታው ምክር ቤት ባደረጉት ገለጻ 19 ሚሊዮን ህዝብ ተርቧል፣ ከዚያ ውስጥ 16 ሺሁ የከበደ የረሃብ ቸነፈር አፋፍ ላይ ናቸው ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን የሚመሩትና የኔቶ አባል ሀገሮች እንዲሁም የሌሎችም ሀገሮች አቻዎቻቸው የተሳተፉበት ውይይት በዛሬው ዕለት እየተካሄደ ነው። ውይይቱ ሩሲያ ከአራት ወራት በፊት ወረራ የከፈተችባት

የዩክሬን ወታደራዊ አቅምን ለማጎልበት በተያያዙ ጥረቶች ዙሪያ እየመከረ መሆኑ ተመልክቷል። ንግግሩ የተከፈተው ብረሰልስ ላይ እየተካሄደ ባለው የኔቶ አባል ሀገሮች የመከላከያ ሚኒስትሮች ጉባኤ ጎን መሆኑ ተጠቁሟል። ባለፈው ወር የዩክሬን መከላከያ አቀናጅ ቡድን በርቀት ባካሄደው ውይይት ከሀምሳ የሚበልጡ ሀገሮች መልእክተኞች ተካፍለው አዲስ ወታደራዊ ድጋፍ ለዩክሬን ሊሰጡ

ቃል መግባታቸው ይታወሳል። የዩክሬን ባለስልጣናት የሩሲያን ኃይል በተመጣጣኝ ጉልበት ለመመከት ተጨማሪ የጦር መሳሪያ በተለይም የከባድ መድፎች እርዳታ ተማጽኖ ማቅረባቸውን ቀጥለዋል። አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን ስብሰባው ከመጀመሩ አስቀድመው በሰጡት ቃል

ጥያቄው ዩክሬናውያኑ እስካሁን የሩሲያን ጥረት በማዳከም ወይም በማክሸፍ ረገድ ያገኙትን ስኬት እንዲቀጥሉ ምን ሊደረግላቸው ይገባል የሚለው ነው። ሚኒስትሮቹ ትልቁ ትኩረታቸው ያደረጉትም ይኸው ይሆናል ብለዋል። የኔቶ ዋና ጸሐፊ የንስ ስቶልትንበርግ ለጋዜጠኞች በሰጡት ቃል የመከላከያ ሚኒስትሮቹ ዛሬ ከዩክሬን የመከላከያ ሚኒስትር ጋር በመገናኘት ሀገራቸው በአጣዳፊነት ምን እንደሚያስፈልጋት

የሚነጋገሩ መሆኑን አሳውቀው ነበር። ውይይቱ እየተደረገ ያለው የሩሲያ ኃይሎች የምስራቅ ዩክሬኗን ስፊሮ ዶኔትስ ከተማን ሙሉ በሙሉ ለመቆጣጠር በመግፋት ላይ ባሉበት በዚህ ወቅት መሆኑ ነው። ከተማዋ የምትገኘው ሩሲያ የወረራዋ ዋና ትኩረት እንደሆነች በምትናገረው በዶንባስ ክፍለ ግዛት ሲሆን የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንት ምሽት ንግግራቸው

በቀጣዮቹ ሳምንታት ውስጥ ማን ድል እንደሚያደርግ ዶንባስ ላይ ይለያል። በመሆኑም እዚያው ቆይተን ትግላችንን መቀጠል አለብን ብለዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ቆንጅ ይታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሰኔ 8 2014 ዓም ምት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ቻርልስ ተንመክ ነው። በራዲዮ ቴሌቪዥን ስርጭታችንም በሳተላይት ለምትከታተሉ አድማጮች ተመልካቾቻችን በኢትዮ ሰዓት

ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ወደ ዕለቱ አቢርስ ከማምራታችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ለጋሽ መሆን አለብን፣ ህዝቡን ማገስ አለብን። የጀመርነውን ስራ ደግሞ በተለየ ሁኔታ ትንሽ መልኩን ቀየር አድርገን መቀጠል አለብን እንጂ ዝም ማለት የለብንም በሚል ትልቅ ውሳኔ

የተመሰረተ ፋውንዴሽን ነው። የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ ናቸው። በምሽቱ ሴቶችና ቤተሰብ ፕሮግራም በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን ወደ ቀዳሚው የዕለቱ አቢይ ርእስ።

የጋምቤላ፣ ጊምቢ፣ ቀለምና ደንቢዶሎ ከተሞች ዛሬ መረጋጋታቸውን አንዳንድ የከተማዎቹ ነዋሪዎች አመለከቱ። ትላንት በመንግስት የጸጥታ ኃይሎችና የኢትዮጵያ መንግስት ሸኔ በሚላቸው ራሳቸውን የኦሮሞ ነጻነት ጦር እያሉ በሚጠሩት ታጣቂዎች መካከል ከተካሄደው የተኩስ ልውውጥ በኋላ የጋምቤላ ከተማ መረጋጋቷን የክልሉ ሰላምና ጸጥታ ቢሮ አስታውቋል።

በሌላ በኩል ራሱን የኦሮሞ ነጻነት ጦር በሚለው ታጣቂ ቡድን ቃል አቀባዩ በትላንትና ዕለት ለአሜሪካ ድምፅ ሲናገሩ በምዕራብ ኦሮሚያና በጋምቤላ የተለያዩ ወታደራዊ ኦፕሬሽኖችን ማካሄዳቸውን ገልጠው ነበር። የፌዴራሉ የኮሚኒኬሽን አገልግሎት ሚኒስትር በበኩሉ ሸኔና አጋሮቹ በጋምቤላና ደንቢዶሎ እንዲሁም በአካባቢው ተኩስ መክፈታቸውን፣ ሆኖም በጸጥታ ኃይሎች እርምጃ እንደተወሰደባቸው አመልክቷል። ለዝርዝሩ ናኮር መልካ

ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት የመንግስት ባለስልጣናት ደግሞ ሸኔ ብለው የሚጠሯቸው ታጣቂዎች፣ እንዲሁም ራሳቸውን የጋምቤላ ነጻነት ግንባር ጋነግ ብለው የሚጠሩ ታጣቂዎች ከኢትዮጵያ መንግስት የጸጥታ አስከባሪዎች ጋር በጋምቤላ ጊንቢና ደምቢዶሎ ከተሞች በትናንትና ዕለት

ከፍተውት ከነበረው የተኩስ ልውውጥ በኋላ ዛሬ መረጋጋት መመለሱን ከነዋሪዎች መካከል ገልጸዋል። ስማቸው እንዳይጠቀስ የጠየቁ አንድ የከተማው ነዋሪ ስለ ሁኔታው በስልክ ሲናገሩ እንቅስቃሴም ተጀምሯል

ግን ስራ ምንም ችግር የለም። አንዳንዶቹ ስራዎች ያልተጀመሩባቸው ስራው ቦታዎች አሉ። ንግድ እንቅስቃሴዎች ላይ ስራ ምንም ችግር የለም። ተረጋግቷል። ምንም ችጋት የለም። በአሁኑ ሰዓት እንቅስቃሴ ሰውም ይንቀሳቀሳል። ሌሎቹ ግን የመንግስት አገልግሎት ያው ገና

አልተጀመረም። ዛሬ ጥሩ ኦኬ። እነሱም ያልጀመሩበት ምክንያት ይታወቅ ይሆን? ስጋት ነው። ዝም ብሎ ፍርሃት ነው እንጂ ሌላ ችግር ያለ የጋምቤላ ክልል ሰላምና ፀጥታ ቢሮ ኃላፊ አቶ ቡን ዊው በበኩላቸው በጋምቤላ ያለው የጸጥታ ሁኔታ መረጋጋቱን ተናግረዋል። አሁን እንትኑ ከትላንትና ያደበጠሩ ከዛሬ ኮንፍራንስ ያናደረግ ዛሬ ሰው ወደ ሰራ እየተመለሰበት ሁኔታ አለ እኛ

አስቀድመን ዝግጅት አድርገናል። መረጃ ስለደረሰን ግን የመጣ

እኔ የምንጠበቁ አይል አይደለም ካርተኛ ቆጥሮ ይዙ ነው የመጡት። መጠናከር ነው። አሁን ፌደራል ገብቷል። ይገዛ ያደርገ ነው። በተኩስ ልውውጡ የመንግስት ተቋማት ላይ የደረሰ ጉዳት አለመኖሩን የጠቆሙት አቶ ቡን በጸጥታ ኃይሉ ላይ ግን ጉዳት መድረሱን አረጋግጠዋል። ጉዳቶች አሉ። በሁለቱም ሳይ መንግስት መሳሪያ ቤት የተጎዳ የለም። የሰው ህይወት ነው ያለፈው። በእኛ በኩል ወደ አስር ይደርሳል። በስለኞች አሉ

ስንት ያህል ቁምስለኞች አሉ? አሁን ወደ አስራ አምስት በከባድ፣ ሌሎች ቀላል

በተያያዘ ዜና በምራብ ወለጋ ጊንቢ እና ቄሌም ወለጋ ዞን ደንቢዶሎ ከተማ ውስጥ ዛሬ አንዳንድ እንቅስቃሴ መጀመራቸውንና መረጋጋት መመለሱን ከነዋሪዎች መካከል ተናግረዋል። ስማቸውን መናገር ያልፈለጉት የአካባቢው ነዋሪ ሎሊ ማት ዙ ጉያ ጉዳት ቱሬ በትናንትናው ዕለት ከባድ ተኩስ ነበር የተካሄደው። ሕዝቡ ስጋት ውስጥ ነበር። ዛሬ ግን ተረጋግቷል። አንዳንድ መስሪያ ቤቶች ተከፍተዋል፣ ሱቆችም ተከፍተዋል። የባጃጅ እና ሌሎች መጓጓዣ አገልግሎ

ቶች ግን ስራ አልጀመሩም። ህብረተሰቡ ስጋት ስላለው በእግሩ እንጂ በትራንስፖርት እየተገለገለ አይደለም። ዛሬ ተኩስ የለም። የፌዴራል ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደስሳ ትናንት በጋምቤላና በደምቢዶሎ እንዲሁም አካባቢ ውስጥ ተስተውሏል ስላሉት ጉዳይ አብራርተዋል። ዋና ሀራሚቲ ዋና ሳቴ አዳሚቲ አዲስ ክስተት አይደለም

ከለውጥ ጊዜ ወዲህ የተለያዩ ኃይሎች ተደራጅተው በተለይ ሸኔ የሚባለው ኃይል ህወሓትን ጨምሮ የኢትዮጵያ መንግስትን ለመፋለም ከተዘጋጀ ኃይል ጋር በመሆን ሲዋጋ ነበር። መንግስት ብቻ ሳይሆን ህዝቡንም ሲዋጉ ነበር። በጋምቤላ ለምዶሎና አካባቢ ታጣቂዎቹ ተኩስ ከፍተው ነበር። ሆኖም በየአካባቢዎቹ የሚገኙ የመንግስት ኃይሎች በታጣቂዎቹ ላይ እርምጃ ወስደዋል። በተለይ በጋምቤላ እነዚህ ታጣቂዎች በመንግስት ኃይሎች ተቀጥተዋል። ህዝቡ ይህ መንግስት ታጣቂ ቡድኑን ለምን ዝም ብሎ አየው ሲል በመጠየቁ

መንግስት የህግ በላይነትን ለማስከበር በሁሉም ስፍራዎች ሲሰራ የነበረ በመሆኑ ይህ ያህል ወደ ምዕራብ አካባቢ የመሰብሰብ ሁኔታ አሳይቷል። ወያኔና ሌሎች አጋሮቻቸው በጋምቤላ ሰዎችን አፍነው እየወሰዱ ገንዘብ እየጠየቁ ነበር። የኑዌርና አኝዋክ ብሔሮችን ለማጋጨትም ጥረት ሲደረግ ነበር። ትላንት ደግሞ በጋምቤላ ከተማ ተኩስ የመክፈት ሁኔታ ነበር። የመንግስት ጸጥታ ኃይል በወሰደው እርምጃ በአሁኑ ጊዜ ጋምቤላ ተረጋግታለች።

ያደረጉት ነገርም እንዲሁ በመገናኛ ብዙሃን አልን ለማለት እንጂ ከዚህ ቀደም ከሚያደርጉት የተለየ ያደረጉት ነገር የለም።

በሌላ በኩል ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራውና መንግስት በበኩሉ ሸኔ ብሎ በሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ዳተርቢ ትናንት ከአሜሪካ ድምፅ ጋር ባደረጉት የስልክ ቃለ ምልልስ በምዕራብ ኦሮሚያ ጊምቢ፣ ደምቢዶሎ፣ ኢናንጎና ነጆ እንዲሁም በጋምቤላ ደግሞ ከጋነግ ታጣቂዎች ጋር በመንግስት ኃይሎች ላይ ውጤታማ የሆነ ዘመቻ አካሄደናል ሲሉ ገልጸዋል። በዘመቻውም እስር ቤቶች፣ የጦር መሳሪያ የሚቀመጥበትና የተለያዩ የመንግስት ተቋማት ላይ ማነጣ።

መፈጠራቸውን አክለው የገለጹ ሲሆን ከዚህ ቀደምም በተለያዩ ጊዜያት የመንግስት ኃይሎች ላይ ድል መቀናጀታቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ የኢፌዴሪ የህዝብ ተወካዮች ምክር ቤት ትናንት ባካሄደው አስራ ሶስተኛ መደበኛ ጉባኤ ላይ ከአባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ባለፉት ሁለት ወራት እጅግ ውጤታማ የህግ ማስከበር ስራ የተሰራው በኦሮሚያ ክልል ነው ያሉት ጠቅላይ ሚኒስትር አብይ በዚህም ከአንድ ሺህ በላይ የሸኔ አባላት ተገለዋል፣ በሺዎች የሚቆጠሩ ደግሞ ተማርከዋል ሲሉ ገልጸው ነበር።

ሚኒስትር ዴታው ቡድኑ በአንድ ዕለት የሚጠፋ አይደለም ሲሉ አብራርተዋል። ጉርሙን ኩን ጉርሙ ሳምቻ ፊ ጃረሜ ጉርሞ ቻሉ ጉርሙ ብየኬሰፊ ብያላት ጃረሜ ጅሩ ይህ ኃይል ለዝርፋ የተዘጋጀ ነው። በአብዛኛው ከውጭም ከሀገር ውስጥም ተደራጅቶ ያለ ኃይል ስለመሆኑ የኦሮሞ ሕዝብ ምስክር ነው። በታሪክ ውስጥ ደርሶ የማያውቅ ጥፋት ነው ሕዝብ ላይ የደረሰ ያለው። በብዛት የገቢ ምንጭም እየሆነ ነው።

በአንድ ዕለት በአጭር ጊዜ ውስጥ ይጠፋል የሚል ሀሳብ የለም። የሽፍታ ባህሪም ስላለው እርምጃ ተወስዶበታል። እርምጃውን ሊቀጥልም ይገባል። በአንዴ ቡድኑን አትፍቶ ማውጣት ይቻላል የሚል እምነት የለኝም። መንግስትም በእንዲህ አያምንም። ከአቅም በላይ በሆነበት ደግሞ እርምጃ መውሰዱን ይቀጥላል ማለት ነው። አቶ ከበደ ደሲሳ በጋምቤላው ጉዳይ አስተያየት ሲሰጡ በተጠያቂነት ስሙን ከጠቀሱት እህዋት እስካሁን ድረስ የተባለ ነገር የለም።

ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት በትናንትና ውሏቸው መንግስታቸው ሰላም ለማምጣት በመስራት ላይ መሆኑን ገልጸው ከህወሓት ጋር ድርድር ለማድረግ የሚያስፈልጉ ቅድመ ሁኔታዎችን የሚያጠና ኮሚቴ መቋቋሙን ተናግረዋል። የፌዴራል መንግስት ኮሚኒኬሽንስ አገልግሎት ሚኒስቴር ዴኤታው ድርድሩ በኢትዮጵያ ውስጥ ከመንግስት ጋር እየተፋለሙ ያሉ ሌሎች ኃይሎችን ስለማካተት አለማካተቱ ተጠይቀው ይህንን የሚወስነው መንግስት ሳይሆን የተቋቋመው ብሔራዊ የምክክር ኮሚሽን ነው ሲሉ አቶ ከበደ ገልጸዋል።

ለአሜሪካ ድምፅ ናኮር መልካ ካምቦ ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ይወስደናል። እስካሁን ከፌዴራል መንግሥት ጋር የተጀመረ ድርድር የለም፣ ሕዝብ ሳያውቅና ሳይወስን የምናደርገው ምንም አይነት ድርድር የለም ሲሉ ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ።

ዶክተር ደብረ ጽዮን ወቅታዊ ጉዳዮችን አስመልክቶ ለትግራይ ክልል መገናኛ ብዙሀን በሰጡት መግለጫ የኤርትራ መንግሥት እስካሁን የትግራይ ክልል አንዳንድ አካባቢዎችን ተቆጣጥሮ ይዘዋል ብለዋል። ለዚህም ይህንንም ለቆ ሊወጣ ይገባል ነው ያሉት። ሙሉጌታ አጽብሃ ተከታትሎታል። የህወሀት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳይ ለክልሉ መገናኛ ብዙሀን በሰጡት መግለጫም በትግራይ ጉዳይ

በሁሉም አካባቢዎች ህዝባዊ ውይይቶች መካሄዳቸው ተናግሯል። ለሰብአዊ እርዳታ ሲባል ግጭት ለማቆም የተደረሰ ውሳኔ ሰብአዊ እርዳታ እንዲገባ ከማገዝ በተጨማሪ ለቀጣይ ድርድርም አጋዥ ነው ብለዋል። እስካሁን ከፌዴራል መንግስት ጋር የተጀመረ ውይይት የለም ያሉት ዶክተር ደብረጽዮን የሚካሄድ ማንኛውም ድርድር ግን ህዝብ ሳያውቅና ሳይወስን የምንፈጽመው የለም ሲሉ ተናግሯል። ምስ ህዝቢ ተማሄድካ እናተዛትኸ ያ ልዕሊ ሁሉ ኸ ቤት ምክሪ ከኣኒና ዕድል ናይ ህዝቢ ትግራይ ዝውስን ኮይ ዝጉዳይ ዝበዕሉ

ከሕዝብ ጋር እየተወያየን እየተነጋገር ነው የምንሄደው። ከሁሉም በላይ ደግሞ ምክር ቤት አለ። ይህ ጉዳይ የትግራይ ሕዝብ ዕድል የሚወስን ነው፣ ምክር ቤትም መወሰን አለበት። ስለዚህ የራሱ አካሄድና ስርዓት አለው። ፕሬዚደንት ኦባሳንጆ ስለመጡ ወይም ሌላ ስለመጣ በአንድ የተዘጋ ቤት ተነጋግረህ በዚያ የሚያልቅ አይደለም። ማመቻቸት ይቻላል፣ ሐሳብ ለሐሳብም መለዋወጥ ይቻላል። የመጨረሻ ውሳኔ ግን ሊሰጥ አይችልም።

እንልማ፣ እንጥፋ ከሕዝባችን ጋር እየተመካከር ነው የምንፈጽመው ከሕዝባችን ጋር ከተመካከርን ደግሞ እንደማንጠፋ እናውቃለን ነው ያሉት። ለድርድር የማይቀርቡ ተብለው ከዚህ በፊት ተገልጸው የነበሩም ሪፈረንደም፣ የትግራይ ሰራዊት ማስቀጠል፣ የትግራይ ሉዓላዊ ግዛት፣ የኤርትራ ሰራዊት ከትግራይ እንዲወጣ ማድረግና ወንጀል ፈጽመዋል የተባሉ ተጠያቂ ማድረግ የሚሉ ጉዳዮች

አሁንም የማንደራደርባቸው ናቸው ሲሉ ነው የገለጹት። ወደ ትግራይ እየገባ ያለው ሰብአዊ እርዳታ መሻሻል እየታየበት ነው ያሉት ዶክተር ደብረጽዮን ሆኖም ከህዝቡ ፍላጎት አንጻር ግን ትንሽ ነው ሲሉ ገልጸዋል። እንዲሁም እየገባ ያለው እርዳታ ወደ ህዝቡ ለማከፋፈል ነዳጅ ባለመኖሩ ምግብ የሚጠብቅ ህዝብ እያለ በመቀለ ከተማ መጋዘኖች ውስጥ እህል እየተከማቸ ነው በማለት ተናግረዋል። በቅርቡ የኤርትራ መንግስት ህወሀት ኤርትራ ለመውረር ተዘጋጅቷል ሲል ያወጣው መግለጫ አስመልክቶ

ዶክተር ደብረጽዮን በሰጡት ምላሽ አጥፍተነዋል ብለው ሲናገሩለት ለነበረ ኃይል እንዲህ ማለታቸው የኃይል ሚዛን የት እንዳለ የሚያሳይ ነው ብለዋል። የኤርትራ ኃይል አሁንም የትግራይ መሬት ወሮ ይዞ ያለ ነው ይህ መግለጫ ያወጣው ፣ ስለዚህ መጀመሪያ ከትግራይ መሬት ይውጣ ብለዋል።

ሰመሬ ትግራይ ኮንካስ ይወሩናለው ይመፁናለው ዝበሃል በትግራይ መሬት ላይ ሁነህ ሊወሩን ነው እየመጡ ናቸው የሚባል ሸፍጥ፣ ማጭበርበር ለማንም አያደናግርም። በኤርትራ ውስጥ የተወሰነ ሰው ማደናገር ይቻላል፣ ዓለም ግን ሊያደናግር አይችልም። በቦታችን ነው ያለው። አሁን ደግሞ ድብደባ እየፈጸመ ነው፣ በተከታታይ ነው እየደበደበ ያለው። ስላለፈው ጉዳይ በራሱ ይታያል። ቢያንስ ግን ከመሬታችን ሊወጣ ይገባል። ከዛ በኋላ እንወራለን ወይስ አንወርም፣ ሌላ ጉዳይ ነው።

እኛ ዓላማችን መውረር አይደለም። የትግራይ ህዝብና መሬት ነጻ ይውጣ ነው እያልን ያለ ነው። በከበባና ሁሉም ነገር የመዝጋት ሂደት ውስጥ ካገኘናቸው አንተዋቸውም። በእኛ ጉዳይ እጃችሁ ሰብስቡ ብለናል። ቀድሞውም ይህ ነው መስተካከል ያለበት። ሌላ ደግሞ ወንጀል የፈጸመ በስርዓት ይጠየቃል። አንለቃቸውም። የፈለጉትን አድርገው ሊወርን ነው በማለት ተውት ልንባል አንችልም። ስለዚህ እያደናገረ ነው ያለው። የኃይል ሚዛኑም ያሳያል ነው ያሉት

የትግራይ ህዝብ ጥቅም መሰረት ያደረገ ሂደት ነው እየተከተልን ያለ ነው ያሉት ዶክተር ደብረጽዮን የሰላም አማራጭ ይሁን ውጊያ፣ የህዝቡ ጥቅም በሚያረጋግጥ መንገድ ነው የምንፈጽመው ሲሉ ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።

አድማጮች በሌላ በኩል በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ

መንግስታቸው ሰላም ለማውረድ እንደሚፈልግ ገልጠው ይህንን በስኬት ለማጠናቀቅ የሚረዳ በጉዳዩ ላይ ጥናት የሚያደርግ ኮሚቴ ተዋቅሮ እየሰራ መሆኑን መናገራቸው ይታወሳል። ኮሚቴው መንግስት ከህወሓት ጋር የሚደራደረው ምን አይነት ሁኔታዎች ሲሟሉ እንደሆነ እንደሚያጠናም አመልክተዋል። በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራው ኮሚቴ በ10 እና 15 ቀናት ውስጥ

ለብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጉዳዩን አስመልክቶ ዝርዝር እንደሚያቀርብም ጠቅላይ ሚኒስትሩ ትላንት ለፓርላማ አባላት ገልጠው ነበር። በአገሪቱ ሰላም ማምጣት አስፈላጊ መሆኑንም ተናግረዋል። በግንቦት አጋማሽ መግለጫ ያወጣው የኤርትራ መንግስት በበኩሉ የህወሀት በአፍሪካ ቀንድ ቀውስ ለመፍጠር በኤርትራ ላይ ጦርነት አወጀዋል ሲል መክሰሱ ወይም መወንጀሉም የሚታወስ ነው።

አድማጮች አሁን ተከታዩ መጽሔት ርዕስ ደግሞ ወደ አማራ ክልል ነው የሚወስደን። ለ29 ቀናት በስር የቆዩትና በአንድ ወቅት የአማራ ክልል ልዩ ኃይል አዛዥ ምክትል ኃላፊ የነበሩት ኮሚሽነር ቢሰጥ ጌታሁን ፍርድ ቤት ሳይቀርቡ ዛሬ ከስር መለቀቃቸውን ተናገሩ። በተመሳሳይ የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ ዛሬ ከስር መለቀቋን ለአሜሪካ ድምፅ ተናግራለች። አስቴር ምስጋናው ዝርዝሩን ይዛለች።

ኮሚሽነር ቢሰጥ ጌታውን ዛሬ ከአሜሪካ ድምፅ ጋር ባደረጉት ቆይታ ለ29 ቀናት በእስር መቆየታቸውንና የታሰሩበት ምክንያት ሳይነገራቸው ፍርድ ቤት ሳይቀርቡ የዞን አመራሮች ፊት ቀርበው ይቅር ተብልሃል ተብለው ዛሬ እረፋዱ ላይ ሦስት ሰዓት ከሰላሳ ላይ ያለዋስ መለቀቃቸውን ተናግረዋል። የታሰሩበት ምንም

በአንድ ወቅት የአማራ ክልል ልዩ ኃይል አዛዥ የነበሩት የብርጋዴል ጀኔራል ተፈራማሞ ምክትል የነበሩት ኮሚሽነር ቢሰጥ ጌታሁን በእስር በቆዩባቸው ቀናት ምንም ዓይነት የሰብአዊ መብት ጥሰት እንዳልደረሰባቸው አክለው ገልጸዋል። ይህ በእንዲህ እንዳለ የኢትዮ ንቃት ዩትዩብ ሚዲያ መስራችና አዘጋጅ መስከረም አበራ ዛሬ ከስር ተለቃለች። የእስር ፍርድ ቤት በሰላሳ ሺህ ብር ዋስትና እንድትፈታ የሰጠው ትዕዛዝ በትናንትናው እለት በፌዴራሉ ከፍተኛ

ፍርድ ቤት መጽናቱን ተከትሎ ፖሊስ ጉዳዩን ወደ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቢወስድም

ይግባኙ ውድቅ ተደርጎበት ነው መስከረም የተፈታችው። አመሻሹን ከአሜሪካ ድምጽ ጋር ቆይታ ያደረገችው መስከረም ከቤተሰቦቿ ጋር በሰላም መቀላቀሏን ገልጻለች። ከአስራአንድ ትኩል አካባቢ ወጣሁ። አሁን ያው ዘመዶቼን ቤተሰቦቼን አግኝቼ ከቤተሰቦቼ ጋር ነኝ ያለሁት አዲስ አበባ ካሉት ማለት ነው። ዋናው ቤተሰቤ አዋሳ ነው ያለው። ነገ ነው እንግዲህ ማገኘው ልጆቼን ማለት ነው። በእስር በቆየችባቸው ጊዜ ምንም አይነት የሰብአዊ መብት ጥሰት እንዳልደረሰባት መስከረም ተናግራለች። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር

አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ልዩ መርማሪ በዚያች ሀገር ያለው የሰብአዊ መብት አያያዝ እያሽቆለቆለ ነው ያለበትን ዘገባ አውጥቷል። ለወታደራዊ ግዳጅ መመልመል፣ የዘፈቀደ እስር

የገቡበት ሳይታወቅ ደብዛ ጠፍቶ መቅረትና ለስቃይ መዳረግ ይገኙበታል የሚለው ልዩ ሪፖርት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት እንዲቀርብም ተደርጓል። ሊሳሽ ላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ።

ቤት ኢትዮጵያ ወታደራዊ ግጭት መሳተፏ የኤርትራ መንግሥት በሚያራምደው የጊዜ ገደብ የሌለው ብሔራዊ ውትድርና አገልግሎት ሥርዓት ዙሪያ የተለየ ትኩረት ስበዋል ይላሉ የመንግሥታቱ ድርጅት የኤርትራ ጉዳይ ልዩ ምርማሪ መሐመድ አብደል ሰላም ባቢከር። በኤርትራ ያለው የሰብዓዊ መብት አያያዝ እጅግ አስከፊ ነው ያሉት ባቢከር አክለውም

በብሔራዊ ውትድርና አገልግሎቱ ላለመሳተፍ የሞከሩ ሰዎች ሰብዓዊነት በጎደለውና ሰብዓዊ ክብርን በሚያዋርድ መንገድ ላልተወሰነ ጊዜ ይታሰራሉ ብለዋል። ባለሥልጣናቱ በተጨማሪም በብሔራዊ ውትድርናው ላለመሳተፍ የወሰኑና የጠፉ ሰዎችን በተዘዋዋሪ ወይንም በውክልና ይቀጣሉ።

ለምሳሌም ያህል የጠፋውን ግለሰብ ወላጅ ወይንም የትዳር ጓደኛ በማሰር እጅ እንዲሰጥ ስለመደረጋቸውና በግዳጅ የተመለመሉ ወታደሮች ከትግራይ ወይንም ከኤርትራ ወታደራዊ ማሰልጠኛዎች ጠፍተው ለማምለጥ ሲሞክሩ ስለመገደላቸው የሚያወሳ ሪፖርትም ደርሶኛል። የኢትዮጵያ ጦር ሰራዊት ጥቅምት 25 2013 ዓ ምት በሕዝባዊ ወያነ ሓርነት ትግራይ ላይ ወታደራዊ ዘመቻውን ከፍታ ያለው ሪፖርት አክሎም

ከዚያን ጊዜም አንስተው በሺዎች የሚቆጠሩ የኤርትራ ወታደሮች በወታደራዊ ግዳጅ በግጭቱ እንዲሳተፉ ተገድደዋል ብለዋል።

እድሜያቸው 14 ዓመት የሚሆን ታዳጊ ልጆች ጭምር ተመልምለው ተወስደዋል። በኢትዮጵያ በስደተኛ መጠለያ ካምፖች ውስጥ የነበሩ ኤርትራውያን ስደተኞች ታግተው ተወስደው እንዲዋጉ ተደርገዋል ሲሉ ባቢከር ተናግረዋል። ልዩ መርማሪው አያይዘውም በኤርትራ ያለው የሰብዓዊ መብት አያያዝ አሁንም በሺዎች የሚቆጠሩ አገር ጥለው ጥገኝነት ፍለጋ እንዲሰደዱ መግፋቱን ቀጥለዋል ብለዋል።

I remain gravely concerned by the situation of hundreds of Eritreans who have been disabled. የሰብአዊ መብት አያያዝ መስፈርቶችን በጣሰ መንገድ ደብዛቸው የጠፋ ወይንም በድብቅ እስር ቤቶች ውስጥ በዘፈቀደ የታሰሩ በመቶዎች የሚቆጠሩ ኤርትራውያን ሁኔታ ያሳስበኛል። ቪላ እየተባለ በሚጠራው ስፍራ ተይዘው ስላሉና የስቃይ ምግባር ስለተፈጸመባቸው ሰዎች ከተጎጂዎች ከራሳቸውና ከማኞች የሚሰጡትን የምስክርነት ቃል

አሁንም እሰማለሁ። እነኚህ በግልጽ ሊታወቁ የማይችሉ ምስጢራዊ የእስር ቦታዎች ናቸው። አምባሳደር ተስፋ ሚካኤል ገርሃቱ በኤርትራ የውጭ ጉዳይ ሚኒስትር የመንግስታቸው ተጠሪ ናቸው። ተመርጠው ከተጠየቁና ኃላፊነት ከጎደላቸው ምንጮች በተገኙ መረጃዎች ላይ እየተመሰረተ ነው ባሉት ሪፖርት ላይ አጸያፊ ላሉት ውንጀላ ምላሽ እንደማይሰጡ ተናግረዋል።

ኤርትራ ውስጥ ምንም ዓይነት የሰብአዊ መብት ቀውስ ያለመኖሩን ገልጠው በአገራቸው ላይ የሚፈጸም ትንኮሳና ማዕቀብ መቆም አለበት ብለዋል። ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና እንድታገለግል እንደ አውሮፓውያን የዘመን አቆጣጠር ጥቅምት 2021 ዓ ም በድጋሚ ተምርጣለች። ይሁንና እንደ ልዩ መርማሪው አስተያየት ኤርትራ የሰብአዊ መብቶችን ጥበቃ ማራመድና ለዜጎች መብት የሚሰጠውን ከለላ ማረጋገጥ ያለመቻሏ

የምክር ቤቱን ታማኝነትና ተሰሚነት አደጋ ላይ ይጥረዋል ሲሉ ባቢከር ተችተዋል።

አድማጮች በተከታዩ የመጽሔት ርዕስ ደግሞ ወደ ጎረቤት ደቡብ ሱዳን ነው የምንሻገረው። የዓለም የምግብ ፕሮግራም ከሚያስፈልገው በጀት ውስጥ የ426 ሚሊዮን ዶላር ጉድለት ያጋጠመው በመሆኑ በደቡብ ሱዳን ለ17 ሚሊዮን ሰዎች የሚያቀርበውን የምግብ እርዳታ ለማቆም ተገድጃለሁ አለ። የተከታዩም ዘገባ የሊሳሽ ላይን ነው። ደረጀ ደስታ እንደሚከተለው አሰናድቶታል።

ግጭት፣ ሶስት ዓመታት ያከታተለው የጎርፍ አደጋ፣ የአገር ውስጥ ድርቅ፣ በኮቪድ-19 ወረርሽኝ ሳቢያ የናረው የምግብ ዋጋና እንዲሁም የዩክሬን ጦርነት ደቡብ ሱዳንን አንበርክኳታል።

በደቡብ ሱዳን የዓለም ምግብ ፕሮግራም ተጠባባቂ ዳይሬክተር አዴንካ ባዴጆ አገሪቱ ነፃነቷን ካገኘችበት እንደ ኤሮፓ አቆጣጠር 2011 ጀምሮ ከፍተኛ ለሆነው የምግብ ደህንነት ችግር ተጋልጣለች ይላሉ። ከአገሪቱ መዲና ጁባ በሰጡት መግለጫ የዓለም ምግብ ፕሮግራም በዚህ ዓመት 62 ሚሊዮን የሚሆኑ ሰዎችን ለመርዳት እቅድ ነበረው። ይሁን እንጂ የጥሬ ገንዘብ እጥረት የገጠመው በመሆኑ የዓለም ምግብ ፕሮግራም ምግብን እጅግ ከተራቡት ሰዎች ለማራቅ ተገድዷል ይላሉ።

These cuts are happening at the start of the lean season when families have እነዚህ የድጋፍ ማቋረጦች የሚከሰቱት ቤተሰቦች ያላቸውን የምግብ ክምችት በሙሉ ባሟጠጡበት ችግሩ እየበረታ ሄዶ ረሃቡ እየጠና በመጣበት ጊዜ ነው። እኛ ያለንን አቅም ሁሉ ተጠቅመን ትኩረታችንን ያደረግነው በከፍተኛው ረሃብ አፋፍ ላይ ያሉትንና ለረሃብ የተጋለጡትን የተወሰኑ ሰዎች ከረሃብ አደጋው በመከላከሉ ላይ ነው። ባዴጆ የገንዘብ ድጋፉ ያለበት ሁኔታ

ሁኔታ የተባበሩት መንግስታት የምግብ ተቋም ተጠቃሚዎች የሚያገኙትን የምግብ ድርሻ በግማሽ እንዲቀንስ ያስገደደ በመሆኑ እጅግ ወሳኝ ነው ይላሉ።

እነዚህ ድጋፎች የተቋረጡት የምግብ ክምችቶቹ እጅግ አነስተኛ በሆኑበት ጊዜ መሆኑን ዳይሬክተሯ አስረድተዋል። የረሃቡ አደጋ እጅግ በሚጠናበት የሐምሌ ወር በሚሊዮን የሚቆጠሩ ሰዎች ለከፍተኛ ረሃብ እንደሚጋለጡም ተናግረዋል። ባዴጆ ከዚህም ጋር ተያይዞ ብዙ ሰዎች ረሃቡን ለመቋቋምና በህይወት ለመቆየት ሲሉ ተቃራኒ ውጤት የሚሰጡ ያልተገቡ ነገሮችን እንዲያደርጉ ሊገደዱ ይችላሉ ሲሉ አስጠንቅቀዋል።

በምዕራብ ባህር ኤል ጋዛል ካሉት የቡድኖች አባላት ጋር ከፍተኛ የተመጣጠነ የምግብ ጉድለት መኖሩን ተመልክተናል። የአካባቢው የማህበረሰብ አባላት ራሳቸውን በህይወት ለማቆየት ሲሉ ለሚሸጡት ከሰል አሁንም አሁንም ዛፎችን እየጨፈጨፉ መሆኑን ዘገባዎች ደርሰውናል። ባለፉት ሁለት ሳምንታት ውስጥ ብቻ በየጎዳናው ላይ የሚለምኑ ህጻናት ቁጥር እየጨመረ መምጣቱን አይተናል።

የዓለም ምግብ ድርጅት ለተመጣጠነ ምግብ የተጋለጡት ሁለት ሚሊየን ሴቶችና ህጻናትን ጨምሮ ስምንት ነጥብ ሶስት ሚሊየን ሰዎች አስቸጋሪውን የረሃብ ወቅት ሊቋቋሙት ይችላሉ። ስለዚህ ሰዎችን ከከፍተኛው የረሃብ አደጋ ለመከላከል የምግብ እርዳታው በተቋረጠባቸው አካባቢዎች በሙሉ በአስቸኳይ እንደገና ሊመለስ ይገባል ብለዋል።

የለጋሽ ድርጅቶች ድጋፍና ከወዲሁ አስቀድሞ የሚወሰድ ሰብአዊ እርምጃ አደገኛውን ቀውስና የሰዎችን ሕይወት ሊያድን ይችላል ሲል ዓለም አቀፍ የምግብ ድርጅቱ አስታውቋል።

ክብረትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። ለዚህ ክፍል ቀዳሚው ሳምንታዊው ዲሞክራሲ በተግባር ነው።

ሳምንታዊው ዲሞክራሲ በተግባር በደቡብ ኢትዮጵያ ጉዳዮች ላይ ያተኩራል። በደቡብ ምዕራብ ኢትዮጵያ ሕዝብ ክልል የብዝሃ ከተሞች አወቃቀር ስርዓትን ተግባራዊ ለማድረግ የተያዘው እንቅስቃሴ ከክልሉ ሕዝብ ፍላጎት ውጭና ሕዝቡ በውል ሳይስማማበት ነው የተፈጸመው ሲል ተቃዋሚው የካፋ ሕዝቦች ዲሞክራሲያዊ ህብረት ካህዴ ተቃውሟል።

በሌላ በኩል ሰሞኑን ለደቡብ ክልል የመንግስት ቴሌቪዥን ጣቢያ መግለጫ የሰጡት የክልሉ ምክትል ፕሬዚዳንትና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የብዝሃ ከተሞች አደረጃጀት በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን አሳታፊና ተጠቃሚ የሚያደርግ ነው የሚል አስተያየት ሰጥተዋል። በጉዳዩ ላይ ትንታኔ ያቀረቡ ምሁራንን አስተያየት ጨምሮ ጉዳዩን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድተዋል።

የካፋ ህዝብ ዲሞክራሲያዊ ህብረት ካህደ ሊቀመንበር አቶ ቦጋለ ኃይል ክልሉ ብዝሃ ከተሞች እንዳይኖሩት ህብረታቸው እንደሚቃወም በስልክ ለአሜሪካ ድምፅ ተናግሯል። ከመጀመሪያውም ብዝሃ ዋና ከተሞች የሚለውን ተቃውመናል። ህገ መንግስት ከመውጣቱ በፊት ማለት ነው። ህገ መንግስት ዲስከሽን ላይም በሰፊው ተነስቶ ተቃውሞ ተነስቷል። ያው ይሄ መኖር የለበትም። አንድ ክልል አንድ ከተማ፣ አንድ ዋና ከተማ

የሚል ነው። የህዝቡን ሀሳብ እና ሲጠብቅ የነበረ ብዝሃ ዋና ከተሞች የሚል ኋላ የመጣ ነገር በመሆኑ ይህም ተቃውሞ ህብረቱም የብዝሃ ከተማ አወቃቀር አንድም የመልካም አስተዳደርስ ችግሮችን የሚያባብስ ይሆናል፣ እንዲሁም የተለመደውን አላስፈላጊ የሀብት ብክነትን ያስከትላል በማለት ተናግሯል። ለተቃውሞ የዳረጋቸውን ምክንያቶች አቶ ቦጋሌ ገልጿል። ዋና ከተሞች በሚሆኑበት ጊዜ እድገት ይመጣል ከተሞቹ ያድጋል የሚል እሳቤ ነው

እና ይሄ እንግዲህ ቀድሞ ከነበሩ የክልል ዋና ከተማዎች እንደነ ደቡብ ሀዋሳ ከዚያ ተሳሰብ የተነሳ ነው። እና ሀዋሳ ያደገው ዋና ከተማ በመሆኑ ነው የክልሉ። ስለዚህ አሁን አምስት ዞኖች እና አንድ ልዩ ወረዳ ዋና ከተማዎች ከሆን የዚህ አይነት እድገት ይመጣል የሚል እሳቤ በመያዝ ነው ይሄን

ሀሳብ እያራመዱ ያሉ። በእኛ በኩል ደግሞ እድገት የሚመጣው ዋና ከተማ በመሆኑ ሳይሆን የአካባቢው አመራሮች እና የመንግስት ፍትሐዊ የሆነ የልማት ስርጭት ነው፣ ፍትሐዊ የሆነ የኢንቨስትመንት ስርጭት ነው ልማትን እድገት ሊያመጣ የሚችለው። ሌላው ደግሞ በዚህ እሳቤ ውስጥ የክልል መስሪያ ቤቶች በስድስቱም ዞኖችና ልዩ ወረዳ ይበታተናሉ። የእርሶ ፓርቲ አቋም ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዋና ከተማ ቦንጋ እንዲሆን ነው? አዎ፣ የእኔ ፓርቲ አቋም

አንድ ክልል ሪሊ ቦንጋ እንዲያውም ይቻላል። ያ ሌላ መስፈርት ካለው የእኛ አቋም አንድ ክልል አንድ ርዕሰ ከተማ ነው። እንደ ማንኛውም የኢትዮጵያ ክልሎች አንድ ክልል አንድ ርዕሰ ከተማ ነው። ርዕሰ ከተማ ደግሞ እንዴት ይመረጣል የሚለው የራሱ መስፈርቶች አሉ። እኛ ሳጀስ የምናደርጋቸው መስፈርቶች አሉ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባለስልጣናት በጉዳዩ ላይ አስተያየት እንዲሰጡ በስልክ ብንጠይቃቸውም

ፈቃደኛ ባለመሆናቸው አልተሳካም። ዳሩ ግን የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው ለደቡብ ክልል የመንግስት ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የብዛ ከተማዎች አወቃቀር በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን የሚያሳትፍና ተጠቃሚ የሚያደርግ ነው ስሉ ተናግሯል። ተመጣጣኝ የሆነ ክልሉን የሚመስል በክልል ውስጥ ያሉ ዞኖችን ህዝባቸውን በሚመጥን በሚወክል መጠን

ባለብዛ ማዕከል በመሆን ለህብረተሰባችን አገልግሎት እንሰጣለን። ብለንም በህገ መንግስታችን ማስፈረን ያው የቃል ክዳን ሰነድ አትድቀን ወደ ስራ ገብተናል። በዚህ ወቅት ተቃውሟቸውን ማሰማት ምክንያቱም እንደሆነ የተጠየቁት የህብረቱ ሊቀመንበር አቶ ቦጋለም

ይህንን ብሏል። ህገመንግስቱ በመሰረቱ የህዝቡ ይሁንታ ያለበት ህገ መንግስት አይደለም። የተወሰኑ አካላት ለውይይት ቀርበው እዚያ ውስጥ የገቡ ተቃውመዋል። ይሄ ብዛ ዋና ከተማ የሚል ነገር የለም። የቀጠናውን ፖለቲካ በውል እንደሚከታተሉ የተናገሩት የፖለቲካል ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ወዳየ ሞዳል በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ሊያስገኝ ይችላል ያሉትን ጥቅሞች ተናግሯል።

ከጎኑ ለከተሞች እድገት እዛ ለኝ ተቋማት ባሉበት ቦታ ተቋማቱን ለማስተናገድ የሚፈጠሩ ሰርቪሶች አሉ፣ የስራ እድሎች አሉ። ይህን የመሳሰለው ነገር እና የቢሎንጊንግነት እኩል ቢሎንጊንግነት ከአንድ ሴንተር ከሚወጣ በተለይ እንደኛ እንግዲህ ኤትኒሲቲ ሲሪየስሊ ለሚወስድ አካባቢ የባለቤትነት ስሜት ሊፈጥር ይችላል። በበጎ ጎል ከጥቅሙ ይልቅ ግን

ጉዳቱ ያመዝናልም ብሏል። የመንግስት አገልግሎትን ለሚፈልግ ሰው በጣም አልፊ ነው፣ አድካሚ ነው። ከአንደኛው ብራንች ወደ ሌላኛው ብራንች እየተመራ ስትሄድ፣ ከአንድ ከተማ ወደ ሌላ ከተማ ለአገልግሎት የትራንስፖርት ጉዞው በጣም አስቸጋሪ ነው። በጣም በጣም አስቸጋሪ ነው። ሌላ ሀገር ያለን ተሞክሮ ምንድን ነው? የኮሜርሻል ካፒታል እና አድሚኒስትሬቲቭ ካፒታል ይባላል ወይም ፖለቲካል ካፒታል ይባላል እንጂ የመንግስት መዋቅርን አቤቱታ ከአንድ ቦታ ወደ ሌላው ለመሄድ

እንግዲህ ከአንድ ከተማ ሌላ ቦታ ትሄዳል ለማለት ነው። በቃ መስሪያ ቤቶችን ማበታተን ያው የፖለቲካን ከኢኮኖሚክስ አንጻር እና ይሄን የሚሰራ መከፈል አለበት ተብሎ ካልሆነ በቀር ቢያንስ ቢያንስ ኤክሴኪቲ ብራንቹና የህግ ተርጓሚው አንድ ላይ መሆን አለበት። በሐዋሳ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ሽመለሻ ሻግረ በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ለፍታዊ የሀብት ክፍፍል እና ልማታዊ እድገት ሊረዳ እንደሚችል ተናግረው የብዝሃ ከተማ አወቃቀር በተመለከተ ግን አዎንታዊ እይታ እንዳላቸውና

ከጉዳቱ ይልቅ ጥቅሙ እንደሚጎላባቸው ገልጿል።

ይህንን በተመለከተ የተለያዩ ፀሐፍትም ሀገራትም የራሳቸውን አቋም አላቸው። ለምሳሌ ትልቅ የምንላቸው ሀገራት በአፍሪካ ደረጃ፣ ደቡብ አፍሪካ ከአንድ በላይ ከተሞች ናቸው ያላት። ይህም ምናልባት ሀገሪቱ ጠቅሞ አልጠቀም የሚለው እንዳለ ሆኖ በኢትዮጵያ ደረጃ ምን ሊፈይድ ይችላል፣ ምን አሉታዊ ጎን አለው የሚለው መመልከት እንችላለን። ለምሳሌ በኢትዮጵያ አኳያ ስንመለከት አንድ ከተማ ነው የነበረን፣ ፌዴራል ከተማ አዲስ አበባ። ደቡብ ክልልም አንድ ከተማ ነበረው፣ ሐዋሳ፣ አማራም ባህርዳር መቀደም ያልመሄድ እንችላለን ትግራይ

አብዛኞቹ ሀብቶች በአንድ ከተማ ላይ ነው የሚፈሱት እና ያ ከተማ ብቻውን ነው የሚያድገው። የንግድም፣ የፖለቲካውም፣ የህጉም የሁሉም መቀመጫ አንድ ከተማ በሚሆንበት ጊዜ በእርግጠኝነት ሀብቱ እንዳለ ወደዛ ዛ መስረስ እና ያ ከተማ የማድረግ እድሉ ሰፊ እንደሆነ እንግዲህ ባለፈው ሰላሳ አርባ ዓመት አይተናል። ትልቆቹ የኢትዮጵያ ከተሞች ውስጥ

የአወቃቀር ውህደት ግን ጥንቃቄ ይሻልም ብሏል። በደቡብ ክልል አይነት ባሉ በጣም ብዙ ብሔሮች ባሉበት ሁለት ሺ አስራ አንድ ወዲህ ደግሞ ለመገነጣጠር ቋፍ ላይ ባለ ክልል እሳቤ ስንወስድ ደግሞ ከተሞች አራት አምስት ቢሆኑ ኖሮ ሀብቱ አንድ ቦታ ላይ አይሰፍ ሀብት እንዶ መቼስ የሰው ሀይልም አንድ ቦታ ላይ ብቻ ሰፍሮ ችግሮች ይፈጠራሉ እያላስሙ እዚህ በኩል አንድ ተጠቃሚነት ይኖራል። እንግዲህ አሉታዊም ጎን በተመለከተ የትኞቹ ከተሞች ላይ ምን አይነት ስራ ነው የሚሰራው የሚለው አንድ ጥያቄ ነው።

የፖለቲካ መቀመጫ የሚሆነው ከተማ ማን ነው? የኢኮኖሚ መቀመጫ የሚሆኑስ ማን? ፍርድ ቤቶች ዲኖ ሊገኝ የሚገባበት ቦታ ስይስ ነው የሚለውን ጥያቄ መመለስ ግን ከባድ ይመስል። የብዝሃ ከተማዎች የአወቃቀር ስርዓት ተግባራዊ የሚሆነው ከህዝብ ጋር በሚደረግ ውይይት ከዳበረ በኋላ ነው ብሏል። የክልሉ ምክትል የመስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው በመጀመሪያ ደረጃ በተዋቀሩ ኮሚቴዎች ተጠናቅቆ በእነሱ እምነት ማግኘት አለበት ማለት

ኮሚቴው ደግሞ ለሚመለከተው አካል በየደረጃ ያለው አመራር ያቀርባል ማለት ነው። እየቀረበው ደግሞ ሂደቱን ደረጃውን ጠብቆ ውይይት ከህብረተሰብ ጋር ይደረጋል ማለት ነው። የሚጎል ነገር ካለ እንዲሻሻል የሚጨመር ሀሳብ አስተያየትም ካለ እንዲወሰድ ይደረጋል። ከዛ መጨረሻ ላይ ህገ ማዕቀፉ እንዲወጣ ይደረጋል። ስለዚህ እነዚህ ሂደቶች ቀላል ሂደቶች አይደሉ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ወይም ብዝሃ ከተሞች ይኖሯታል የሚል ሀሳብ በክልሉ ህገ መንግስት አንቀት ስድስት ላይ የጸደቀ ሲሆን ክልሉም

ከደቡብ ክልል በመውጣት የራሱን ክልል የመሠረተው ባለፈው መስከረም ወር በተካሄደም ውሳኔ ህዝብ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብጊዮስ ሐዋሳም

ክቡራትና ክቡራን አድማጭና ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡ ምሽት ዝግጅታችን ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን ሳምንታዊው ቅንብር ሴቶችና ቤተሰብ

በዛሬው የሴቶችና ቤተሰብ ዝግጅታችን ከቀድሞዋ የኢትዮጵያ ቀዳማዊት እመቤት ሮማን ተስፋዬ ጋር የተደረገ ቆይታ ነው የሚቀርበው። ወይዘሮ ሮማን በባለቤታቸው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና በራሳቸው ስም የተመሰረተውን የኃይለማርያምና ሮማን ፋውንዴሽን የተባለ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ ሆነው በመስራት ላይ ይገኛሉ። ድርጅቱ ስለሚያከናውናቸው ተግባራት እንዲሁም ከቤተ መንግስት በኋላ ስለሚመሩት ህይወት

አጫውተውናል። ከወይዘሮ ሮማን ጋር ቆይታ ያደረገው ኬኔዲ አባተ ነው። ከቀበሌ እስከ ቤተ መንግስት በተለያዩ ኃላፊነቶች ሀገራቸውን አገልግለዋል። በአሁኑ ወቅት ደግሞ በባለቤታቸው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና በራሳቸው ስም በመሠረቱት ፋውንዴሽን በዋና ሥራ አስፈጻሚነት በመሥራት ላይ ናቸው። የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ

ከመደበኛ ስራቸው ውጭ ቤተሰብ የመምራት ድርብ ኃላፊነትም ያለባቸው ወይዘሮ ሮማን ከቤተ መንግስት ከወጡ በኋላም ቢሆን የሀገራቸውን ዘርፈ ብዙ ችግሮች በመቅረፍ ሂደት በሚመሩት ፋውንዴሽን አማካኝነት አሻራቸውን እያኖሩ መቀጠልን መርጠዋል። ለመሆኑ ኃይለማርያምና ሮማን ፋውንዴሽን እንዴት ተመሰረተ? ቀጥታ እኛ ከስልጣን ከለቀቅን በኋላ ምን እንስራ?

ምንድን ነው ከዚህ በኋላ ማድረግ ያለብን፣ ብለን ቁጭ ብለን ተመካክረን እንደዚህ ለጋሽ መሆን አለብን፣ ህዝቡን ማገስ አለብን፣ የጀመርነውን ስራ ደግሞ በተለየ ሁኔታ ትንሽ መልኩን ቀየር አድርገን መቀጠል አለብን እንጂ ዝም ማለት የለብንም በሚል ትልቅ ውሳኔ የተመሰረተ ፋውንዴሽን ነው።

ከተመሰረተ አራት ዓመታትን ያስቆጠረው ፋውንዴሽኑ በአሁኑ ወቅት ጋምቤላን ጨምሮ በደቡባዊና ደቡብ ምዕራባዊ የኢትዮጵያ ክፍሎች ኢኮኖሚያዊ፣ ማኅበራዊና የተፈጥሮ ሀብት ጥበቃ ስራዎችን ያከናውናል። እነዚህ ቦታዎች በቀዳሚ ተደራሽነት የተመረጡበትን ምክንያት የፋውንዴሽኑ ዋና ስራ አስፈጻሚ ወይዘሮ ሮማን ያስረዳሉ። በተለይ የደቡቡ ኢትዮጵያና የደቡብ ምዕራቡ ኢትዮጵያ

በተፈጥሮ ፓርኮች በጣም በዱር እንስሳትና በእጽዋት የበለጸጉ ፓርኮች ያሉት እዛ ነው። ግን እነዚህ አካባቢዎች ለቱሪስት መስህብነት አልዋሉም። በዛ ላይ ደግሞ በዛ ዙሪያ ያሉ ማህበረሰቦች በጣም የተጎዱ ናቸው እና ከመሀል አካባቢም በጣም ርቀው ነው ያሉት። በስምንት መቶ በዘጠኝ መቶ ኪሎ ሜትር ርቀት ነው ያሉት።

በሌሎች አካባቢዎች የልማት አመላካቾች የትምህርትን፣ የጤናን ወስደን የመሰረተ ልማቶችን ወስደን ስናይ እነዚህ አካባቢዎች በጣም ሰፊ ክፍተት ያለባቸው ናቸውና ስለዚህ የግዴታ እነዚህ የህብረተሰብ አካላት መደገፍ መታገዝ አለባቸው። አለበለዚያ ክፍተቱ ሌላው አካባቢ እየተሻሻለ ሲሄድ

ከነሱ ጋር ያለው ክፍተት የበለጠ እየሰፋ ነው የሚሄደውና ና በመቶ ዓመትም ኢኩቲ ወይም ማመጣጠን ላይ መጣ ነው ማለት ነው። ስለዚህ ይህንን ጉዳይ በሚገባ በመረዳት ያላቸውን የተፈጥሮ እምቅ ሀብት በአግባቡ ተጠቅመው እንዲጠቀሙ ደግሞ አግዘን በአጭር ጊዜ ውስጥ ከድህነት አረንቋ የሚወጡበትን

ተስፋ ስላደረግን፣ እምነት ስለጣልንበት ነው ወደ እነዚህ አካባቢዎች አይናችንን ያዞር ነው። በእነዚህ ጠረፋማ አካባቢዎች የሚከናወኑ ተግባራት በዋናነት ሴቶችን ያማከሉ እንደሆኑ የተናገሩት ወይዘሮ ሮማን ስለ ተግባራቱ በዝርዝር ያስረዳሉ። እንግዲህ የመጀመሪያ ስራ ያደረኩት ሴቶች በኢኮኖሚ አቅማቸው የሚገነባበትን መንገድ ነው። ምክንያቱም ከሙያዬም ጋር ቀጥታ ተያያዥነት ስላለው እና ደግሞ ሙሉ እምነቴም ያ ነው

ሴቶች በኢኮኖሚ ራሳቸውን የቻሉ ከሆኑ የወንድሞቻቸው፣ የባለቤቶቻቸው በዙሪያቸው ያሉ ሰዎች ጥገኛ ሆነው አይቀሩም። የራሳቸው ገቢ እንዲኖራቸው በጣም እንግዲህ፣ እዛ አካባቢ የባህል ተጽዕኖ አለ። ሴቶች ኦልሞስት እንደ ሰው ሳይሆን የሚታዩት በጣም ዝቅተኛ የሆነ አስተያየት ነው ህብረተሰቡ ያለው እና ከዛ መውጣት የሚችሉበትን አሰራር

ከተወሰኑ ተቋማት ያገኘነውን ድጋፍ ወስደን በፍየል ማርባት ስራ በመሳሰሉት በባልትናም ሆነ ሌሎቹንም አማራጮች እያየን ነው። በኢኮኖሚ ሴቶቹ አቅማቸው የሚገነባበትን ሁኔታ እየሰራን ነው። በጤና ዘርፍ የምንሰራቸው ስራዎች አሉ። ጤና ሲባል በእናቶች በጨቅላ ሕጻናትና ሕጻናት እንደዚሁም በስርዓተ ምግብ አራቱንም

የስራ ዘርፎች የሚያካትት የጤና ስራ ነው የምንሰራው። በተለይ የሴቶች የሚያጠቃው የማህጸንና የማህጸን በር ካንሰር እና የጡት ካንሰር እንደገና ደግሞ ኤች አይቪ ፖኬት ኤሪያዎች እንደ ጋምቤላ አይነት ክልሎች የስርጭት መጠኑ እኔ

ከምገምተው በላይ ሆኖ ስላገኘሁት ወደዛም ስራ ገብቼ መስራት ቀጠልኩ። ትምህርት ቤት አካባቢ ያሉትን ችግሮች ከበፊትም የነበረኝ አረዳድ ነበረ። ሁኔታውን በጣም ሲያስጨንቀኝ የአዲስ አበባ ትምህርት ቤቶች የምገባ ፕሮግራም በመጀመሪያ ደረጃ ያንን ፕሮግራም ደግሞ ሰራን። የምገባ ፕሮግራማችን የቀጠለበት ሁኔታ አለም

በእጃችን ልናገኝ በቻልነው ሀብት መጠን ልጆችን መመገብም ጀምረናል። በደቡብ ኦሞ ዞን ውስጥ ሀይ ስኩል ደረጃም ልጃገረዶች የትምህርት ማቴሪያል እንዲያገኙ መጽሀፍትን እንዲያገኙ ከንጽህና መጠበቂያ ጀምሮ እንዲያገኙ እየሰራን ነው እና ደግሞ ኢኮቱሪዝምንም ትኩረት ያደረገ

ሰፊ ስራ ነው። የአየር ንብረትን በሚመለከት እና ብዝሃ ህይወትን ጥበቃ አስመልክቶ ቪዥናችን ወይም የእኛ ራእይ ምንድን ነው? ጤናማን ህብረተሰብ በጤናማ አካባቢ ሲኖር ማየት ነው።

ፋውንዴሽኑ እስካሁን በአብዛኛው ከውጭ ለጋሽ ድርጅቶች ጋር በመተባበር ስራዎቹን ሲያከናውን የቆየ ሲሆን በቀጣይነት ይህን ሁኔታ በመቀየር የራሱን ገቢ በማመንጨት እንዲቀጥል ለማድረግ ታስበዋል። በስራ ምክንያት ከተጓዙባቸው አካባቢዎች በአንዱ የታዘቡትን ኋላ ቀርነት በማውጋት ይህን ሁኔታ መቀየር የሁሉም ኃላፊነት ነው ይላሉ ወይዘሮ ሮማን። የግል ባለሀብቱ ትልቅ ሚና ይኖረዋል። ከፋውንዴሽኑ ጋር በጋራ በመስራት እንደው

መተው ቢያዩት እነዚህን አካባቢዎች ከኛ ጋር ደግሞ ለመስራት ቢነሳሱ በጣም ሰፊ ድህነት ነው ያለው። በጣም ሰፊ የማህበረ ኢኮኖሚያዊ ፍላጎት ነው ያለው። ወደፊት እንግዲህ ታሪክም እንዳይወቅሰን፣ ወደፊት ትውልድም እንዳይወቅሰን አሁን ማበርከት ያለብንን አስተዋጽኦ እናበርክት። ላለው እንደው ከዚህ ጋር አያይዤ ለመጥቀስ የእህል ወፍጮ አሁን የሰጠን አንድ አካል አለ እና አምስት ወፍጮዎችን ምዕራብ

ኦሞ ላይ መስርተናል እና ከተወለዱ እስከ ዛሬ ድረስ ወፍጮ የሚባል ነገር አይተው የማያውቁ ሴቶች ያሉበት ህብረተሰብ ማለት ነው እና የዚህን ያክል ነው የልማቱ ፍላጎት። ሰው ስንት ቦታ በደረሰበት ዘመን እነሱ እስካሁን ድረስ በእጃቸው በቆሎ ፈጭተው ማሽላ ፈጭተው የሚኖሩ ሴቶች ጋር ነው ያለ ነው እና ትምህርት ቤቶቹ ላብራቶሪ የሌላቸው

ኮምፒውተር በዓይናቸው አይተው ማያውቁ ልጆች ስለማያውቁ ልጆች ነው የምናወራው እና እስቲ ሄዳችሁ እዩት እነዚህን አካባቢዎች እዩ። በጋራ ለመስራት እና በጣም ሰፊ ስራዎች አሉ እዚያ አካባቢ። የቀድሞዋ ቀዳማዊት እመቤት ህይወትን በቤተ መንግስት እንዲሁም ከቤተ መንግስት ውጭ በተለያዩ ኃላፊነቶች ውስጥ ሆነው መርተዋል። ነገር ግን ለእርሳቸው ተመራጩ ህይወት የትኛው ነው? ለምን

ምላሽ አላቸው። በጣም ጥሩ ጥያቄ ነው። እኔ እንግዲህ ምንድን ነው ለውጡን በትክክል ከኔ አንጻር ለመናገር ቤተ መንግስት ውስጥ እያለሁኝ የበለጠ የስራ ጫና፣ የበለጠ የሀላፊነት ስሜት፣ እንጃ እረፍት የማይሰጥ ሁኔታ ነው የነበረው

እና ከዛ ደግሞ ስንወጣ አሁን ያለው የተወሰነ ምንድን ነው የሚባለው የቀለለ ነገር ህይወት ቀሎኛል። ከዛ ወጥቼ እና እንግዲህ ስራ ነው። እዚህ ሀገር የሌላው ሀገር መሪዎች የተወሰነ የሚዝናኑበት የተወሰነ ሪላክስ የሚያደርጉበት ሁኔታዎች ሊኖር ይችላል። አላቅም ግን

ያለን ኢትዮጵያ የነበረችበት ሁኔታ የድህነቱ መጠን፣ የፖሊሲዎቹ የመፈጸም ፍላጎት ሁሉም ሁኔታ በጣም የሚያሰራ ስራ የሚያሰራ ነው እና እነዚህን ያህል የጠቀስኳቸውንም ስራዎች ለመስራት ሀብት ለማሰባሰብ ስልቱን ለመንደፍ ምን ለማለት በእኔ ብቻ ነው አብዛኛው ነገር ያረፈው እና እኔም የምሰራው ስራ አለኝ። ባለቤቴንም ደግሞ የማግዘው ስራ አለኝ

ብዙ ደግሞ ባወቅኩ መጠን ጭንቀቱም ይሄ ነገር እንዴት ሊፈታች ነው የሚገባው በቃ አስባለው መፍትሄ ብዬ የምለውን መላል አለሁ እና በቃ ልዩነቱ ይሄ። እውነት ለመናገር ምንም ሌላ ልዩነት የለም። ጀስት እዛ የከበደ አሁን ግን የቀለለ ጫናው በጣም ስለቀለለ ባለቤትም

በተነጻጻሪ በቂ ጊዜ አለው አስቦ ለመስራት። ስለዚህ እሱ ቀለለው ማለት ለእኔም ቀለለኝ ነው እና እኔ አሁን የልጅ ልጆች አሉን እግዚአብሔር ይመስገን። ከእነሱ ጋርም ጊዜ ለማሳለፍ፣ ከልጆቻችንም ጋር ለመጫወት፣ ሰውም ለመጠየቅ፣ ዘመድም ለመጠየቅ፣ ትራቨል ለማድረግም ወደ ፈለጉበት በቂ ጊዜ አለ እግዚአብሔር ይመስገን።

ማ ነው የሚሻለኝ፣ እንግዲህ የሚመቸው ይሄ ነው። ወይዘሮ ሮማን ከኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ ያላቸውን መልእክትም አስተላልፈዋል። ያሉን ችግሮች በጣም ብዙ ናቸው። እኔ እንግዲህ ባለኝ የህይወት ተሞክሮ የስራ ተሞክሮ፣ የችግር አይነት በቃ ማህበራዊ ችግሮችን ኢኮኖሚያዊ ችግሮችን በጣም ብዙ አንብብ ያለው በጣም ብዙ ነው። ጭንቅላቴ ውስጥ የሚመ እነዛ በቂ ናቸው እኛን

የኛን አእምሮ ለመያዝ ና የእኛን ጥረት ለመጠየቅ ከበቂ በላይ ናቸው። ና ወደዛ ሁሉም አካል ትኩረት ማድረግ ቢችል ጸሎቴ ነው። እንግዲህ ሁላችንም ሰርተን ማደር የምንችለው ሰውንም ማገልገል የምንችለው ህዝቡን ማገልገል ምንችለው ሰላም ሲኖር ነው። እንግዲህ ለሰላም ምክንያት መሆን የሚችሉ አካላት

ሁሉ የሰላም ምክንያት የሆኑ የጸብ ሳይሆን ነው ምለው። በአሁኑ ወቅት በኢትዮጵያ ከፊል አካባቢዎች ተደራሽ የሆነው ሀይለማርያም ና ሮማን ፋውንዴሽን በቀጣይነት ተደራሽነቱን ከኢትዮጵያ አልፎ ከኢትዮጵያ ጋር ማህበራዊ፣ ባህላዊ ና ተፈጥሯዊ መስተጋብር ባላቸው የአፍሪካ ቀንድ ሀገራት የማስፋት አላማም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አመሰግናለሁ። ኬኔዲ። አድማጮች ለምሽቱ የመጨረሻ ወዳደረግ ነው ዘገባ ነው የምንወስዳችሁ በኢትዮጵያ ሰሜን ምስራቅ በሚገኘው አፋር ክልል ውስጥ በግጭት ና ድርቅ ሳቢያ 35 ህጻናት ሞተዋል ሲል በአካባቢው የሚገኙ ሆስፒታሎች ና ድንበር የለሽ የሐኪሞች ቡድን ማስታወቃቸውን አሶሼትድ ፕሬስ ዘግቧል። ይህ መረጃ የተገለጸው አንድ የመንግሥት ሚኒስቴር መስሪያ ቤት በምግብ እጥረት ሳቢያ ሰዎች መሞታቸውን

ካስተባበሉ ቀናት በኋላ ነው። በኢትዮጵያ በተከታታይ ወቅቶች መጣል የነበረበት ዝናብ ባለመጣሉ በአርባ ዓመታት ውስጥ ያልታየ ድርቅ የተከሰተ ሲሆን በጥቅምት 2013 ዓ ም በትግራይ ክልል በተቀሰቀሰው ግጭት ሳቢያ የአፋር ክልል ከፍተኛ ውጊያ ወይም ጦርነት ማስተናገዱ ይታወቃል። የአሶሽየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝ ሸቆየ እንደሚከተለው ታቀርበዋለች።

ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ ድርቀት በሚያጠቃውና ግጭት እያየለ በሄደበት የአፋር ክልል ባለፉት ስምንት ሳምንታት ውስጥ ብቻ ሰላሳ አምስት ህጻናት መሞታቸውንና ከነዚህ ውስጥ ሁለት ሶስተኛ የሚሆኑት የሞቱት ባለፈው አርባ ስምንት ሰዓታት ውስጥ መሆኑን አመልክቷል። በአዲስ አበባ የሚገኙት የቡድኑ የድንገተኛ አደጋ አስተባባሪ ራፋኤል ቬች ለአሶሴትድ ፕሬስ ሲገልጹ

ከሁሉም በላይ የሚያሳስበን አሁን ገና የችግሩን ጫፍ ማየት መጀመራችን መሆኑና

ካሁኑ ከአቅም በላይ መሆኑ ነው ብለዋል። ቬች አክለው በቅርቡ በተከሰቱ ግጭቶች መፈናቀል፣ የጤና አገልግሎት እጦት፣ የምግብና የውሃ እጥረት በቂ ካልሆነው የሰብአዊ ድጋፍ ሁኔታ ጋር ተዳምሮ ብዙ ሰዎች በአፋር ውስጥ ዝቅተኛውን የጤና እንክብካቤ፣ ምግብና ውሃ ማግኘት አይችሉም ያሉ ሲሆን ለተፈናቀሉ ሰዎችና ለእርዳታ ተጋላጭ ለሆኑ ማህበረሰቦች የምግብ ዋስትና፣ የመጀመሪያ ደረጃ የጤና እንክብካቤ፣ አመጋገብና የውሃ አቅርቦትን ቁልፍ

ሰፊ የትኩረት ነጥቦች በማድረግ ትልቅ የሰብአዊ እርዳታ ያስፈልጋል ብለዋል። በኢትዮጵያ ተከታታይ ወቅቶች ዝናብ ባለመጣሉ ሀገሪቱ ባለፉት አርባ ዓመታት ውስጥ ያልታየ ድርቅ አጋጥሟታል። በአፋር ክልል ትልቁ ሆስፒታል የሆነውና ከአንድ ሚሊየን በላይ ለሚሆኑ ሰዎች የህክምና አገልግሎት እየሰጠ የሚገኘው

ዱብቲ ሆስፒታል ዳይሬክተር ሁሴን አደም የሟች ህጻናቶችን ቁጥር ለአሶሲየትድ ፕሬስ ያረጋገጡ ሲሆን ወደ ሆስፒታሉ የሚመጡት አብዛኞቹ ሰዎች ከትግራይ ጋር ከሚያዋስኑ አካባቢዎች እንደሆኑ ገልጸዋል። አቶ ሁሴን

ወደ ሆስፒታላችን የሚመጡት በምግብ እጥረት የተጠቁና የታመሙ ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው። ይህም የህፃናት ሞት እንዲጨምር አድርጎታል ካሉ በኋላ የሆስፒታሉ ቡድን የተወሰኑትን ወደ ሌሎች የጤና ማዕከላት ለመላክ ጥረት እያደረገ መሆኑን ገልጸዋል። አክለውም ሆስፒታላችን በመሙላቱ ድንኳኖችን እየተጠቀምን ነው፣ ግን እሱም አሁን በመሙላቱ የተወሰኑትን የምናክመው በመተላለፊያ ኮሪደሮች ላይ ነው ብለዋል። ድንበ

በሌለሽ የሐኪሞች ቡድን በመግለጫው በአፋር ክልል የሚገኙ የጤና ተቋማት ብዙዎቹ የተበላሹ፣ የወደሙ፣ የተተዉ ወይም በቂ የህክምና መሳሪያዎች የሌላቸው መሆኑን ጠቅሶ በጥቅሉ ሀያ በመቶ ብቻ አገልግሎት እየሰጡ መሆናቸውን የገለጸ ሲሆን በዱብቲ ሆስፒታል ከሰማኒያ በመቶ በላይ የተመጣጠነ ምግብ እጥረት ያለባቸው ህጻናት ወደ ሪፈራል ሆስፒታል ከመድረሳቸው በፊት ከዚህ ቀደም ምንም አይነት የጤና አገልግሎት አግኝተው የማያውቁ ናቸው ብሏል።

የተባበሩት መንግስታት ድርጅትም ሆነ የኢትዮጵያ መንግስት ያወጧቸው መረጃዎች በሌሎች የሀገሪቱ ክፍል የሚገኙ በሚሊዮኖች የሚቆጠሩ ኢትዮጵያኖችም የምግብ እጥረት እንዳጋጠማቸው ያሳያል። የኢትዮጵያ ፕላንና ልማት ሚኒስትር ፍጹም አሰፋ ሰኞ ዕለት ለካቢኔ አባላት ባቀረቡት ሪፖርት በደቡብ፣ በኦሮሚያና ሶማሊያ ክልሎች የሚገኙ ሰባት ነጥብ አራት ሚሊዮን ሰዎች የምግብ እርዳታ የሚያስፈልጋቸው መሆኑን ገልጸዋል።

በተጨማሪም በትግራይ ክልል የሚገኙ አምስት ነጥብ ሁለት ሚሊየን በአፋር ስድስት መቶ ሺህ

እንዲሁም በአማራ ክልል 8.7 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸውና በመንግስትና እርዳታ ሰጪ አካላት ድጋፍ እየተደረገላቸው መሆኑን ሚኒስትሯ አስረድተዋል። ሆኖም ሚኒስትሯ የሰው ሕይወት መጥፋቱን ያስተባበሉ ሲሆን እየተደረገ ያለውን ጥረት ትልቅ ስኬት ሲሉ ገልጸውታል። የኢትዮጵያ ጠቅላይ ሚኒስትር በየካቲት ወር ላይ በትዊተር ገጻቸው ባሰፈሩት መልእክት ድርቅ ያስከተለው ረሃብ በሶማሌና በቦረና አካባቢዎች የህጻናትና የዛ

የሚያደርሰውንትን ህይወት እየቀጠፈ ነው ሲሉ ገልጸው ነበር። አክለውም የዝናብ ወቅት እስኪመለስ የምንጠብቅ ከሆነ ተጨማሪ ዜጎቻችንን እናጣለን ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ፣ ኬንያ፣ ሶማሊያ ኤርትራና ጅቡቲ የሚገኙ አራት ነጥብ ሁለት ሚሊየን ሰዎችን ለመርዳት ስምንት መቶ አርባ ስድስት ሚሊየን ዶላር እንደሚያስፈልገው ማክሰኞ ለት ያስታወቀ ሲሆን ከእነዚህ ውስጥ ግማሽ የሚሆኑት ህጻናት መሆናቸውን አመልክቷል።

ክብራትና ክራን አድማጭ ተመልካቾቻችን ለምሽቱ የያዝነውን ነውን እና በቃ ነው። ነገ ምሽት፣ ሐሙስ ምሽት ማለት ነው ከተለያዩ ወቅታዊ ርሶች ላይ ያተኮሩ ዘገባዎችና ቅንብሮች ጋር እንመለሳለን። ያስተናገድ ኳቸኋል ከበደ አከበደ አቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ እንገናኝ። ሰላም ደናደሩ